ብራሰልስ ላይ የአሸባሪዎች ጥቃት ከተፈጸመ ወዲህ የሀገሪቱ የጸረ ሽብር አሰራር በዓለም ዙሪያ እየተነቀፈ ነው። የአሜሪካ ድምፅ ራዲዮ የብሔራዊ ጸጥታ ዘጋቢ ጄፍ ሴልድን ዝርዝር ዘገባ አለው። አዳነች ፍሳየት አቀርበዋለች። ብራስልስ ውስጥ በተፈጸመው የአሸባሪዎች ጥቃት የሚጠረጠሩትን ሰዎች ፍለጋ በተጣጣፈበት በአሁኑ ወቅት ከየአቅጣጫው ነቀፌታ እየቀረበ በመሆኑ የሀገሪቱ የሀገር አስተዳደር ሚኒስትር ያን ጃምቦን ከስልጣናቸው ለመሰናበት ጠየቁ። ነገሮችን በጥሞና ስንመለከት በተለያዩ ዘርፎች አብይ ጥያቄዎችን ማንሳት ይቻላል። ስለ ፍርድ ሚኒስቴር፣ ስለ ተከሰተው ሁኔታና ስለ ፖሊስ ኃይል ጥያቄ ያስነሳል። ከአጥፍቶ ጠፊዎቹ አንዱ አምና ሐምሌ ወር ላይ ከቱርክ አባረን ወደ ቤልጅም እንደላክ ነው። ለአገሪቱ ባለስልጣኖች አስታውቀን ነበር፣ እነሱ ግን ለቀቁት ሲሉ የቱርክ ፕሬዚደንት ነቅፈዋል። አንዳንድ የዩናይትድ ስቴትስ ባለስልጣኖችም ነቀፌታ ሰንዝረዋል። ከዘጠኝና ከአስር ዓመታት በፊት በማድሪድና በለንደን የተፈጸሙት የሽብር ጥቃቶችን መሰረት በማድረግ በበልጅምም ሆነ በሌሎች አውሮፓ ሀገሮች ለቀቅ ያለው አያያዝ እንደሚያሳስባቸው ነው የአሜሪካ ባለስልጣኖች የተናገሩት። የአውሮፓ ኮሚሽን ተቀዳሚ ምክትል ፕሬዚደንት ፍራንስ ቲመርማንስ ታዲያ። የቀረቡትን ሀሳቦች ለመተግበር መፍጠን እንደሚያስፈልግ አስገንዝበዋል ያቀረብናቸውን ሀሳቦች ለመተግበር የሚያስችለን ገንዘብ የምናገኝበትን መንገድ ማፋጠን አለብን አሸባሪዎች ክሬዲት ካርዶችን እና በቅድሚያ የተከፈለባቸው ካርዶችን ለመጠቀም እንዳይችሉ ለማድረግና መሳሪያዎች የሚቀመጡባቸውን ቦታዎች ለይተን ለማወቅ የሚያስችለን ገንዘብ ማግኘት ያስፈልገናል በአውሮፓ አዲስ ጸረ ሽብር ማዕከል መመስረቱ ችግሩን ለመቋቋም ይረዳል የሚል ተስፋ ቢኖርም በርካታ የወቅቱና የቀድሞ የጸረ ሽብር ጥረት ባለስልጣኖች ነቅቶ መከታተል የሚያስፈልግበት ጊዜ የዘገየ መሆኑን አስገንዝበዋል።